ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ፕሮግራማችን አሁን ጀመረ። ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባትና ጤና ይስጥልን። እኔም ቆንጂት ታዬ ነኝ። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። ሴፕቴምበር 11 በዩናይትድ ስቴትስ ላይ ግዙፍ የሽብር ጥቃት ከተፈጸመ ዛሬ ልክ 18 ዓመት ሆነ። በኒው ዮርክ የንግድ ማዕከል መንታ ሕንፃዎች ላይ መንገደኞችን ባሳፈሩ አይሮፕላኖች በተከታታይ በተፈጸሙ ጥቃቶች 2606 ሰው አለቀ። አርሊንግተን ቨርጂኒያ፣ ዋሽንግተን ዲሲ መግቢያ ላይ በሚገኘው የዩናይትድ ስቴትስ የመከላከያ መሥሪያ ቤት ላይ መንገደኞችን ባሳፈረ ሌላ አውሮፕላን በተጣለ አደጋም 125 ሰው ሞተ ከጠላፊዎቹ ጋር ሲተናነቁ ፔንሲልቬንያ ሻንክስቪል ላይ በወደቀ አይሮፕላን ውስጥ የነበሩ 64 ተሳፋሪዎች በሙሉ ተሰዉ። መስከረም 11 ናይን ኢለቨን የዩናይትድ ስቴትስን ገጽታና ሁኔታ በከፍተኛ ልዩነት ቀየረው። ዕለቱ የከበደ ሐዘን ቀን ሆኖ በታሪክ ሰፈረ። ዘገባ ይዘናል። ክቡራትና ክቡራን አድማጮች፣ የተወሰኑ እስላማዊ መንግሥት ቡድን አባላትን በቁጥጥር ስር አውያለሁ ሲል የኢትዮጵያ መከላከያ ሚኒስቴር አስታውቋል። የዕለቱ አብይ ርዕስ ነው። የዛሬ ጳጉሜ 6 2011 ዓ ም ምሽት ዝግጅታችን ጀመረ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። አሜሪካውያን ከ18 ዓመታት በፊት በዛሬዋ ዕለት እንደ ኤሮፓውያን አቆጣጠር መስከረም 11 2001 ዓ ም ኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ውስጥ በሽብርተኛ ጥቃቶች የተገደሉትን ወደ 3 ሺህ የሚጠጉ ሰዎች እያሰቡ ናቸው። ፕሬዚደንት ዶናልድ ትራምፕና ቀዳማዊ ትመቤት ሜላኒያ ትራምፕ በጥቃቱ ዕለት ሽብርተኞች ከጠለፏቸው ሁለት አውሮፕላኖች አንደኛውን ከኒውዮርኩ የዓለም የንግድ ማዕከል ህንፃ ጋር ባጋጩበት ከጠዋቱ ሁለት ሰዓት ከ46 ደቂቃ ላይ ዋይት ሃውስ ቤተ መንግስት ደጃፍ ላይ በተከናወነ የሕሊና ጸሎት ተካፍለዋል። ከዚያም ፕሬዚደንቱ በዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን በተከናወነ ስነ ስርዓት ላይ ለተገኙ የአልቃይዳ ሽብርተኞች የጠለፉትን አውሮፕላን ከህንፃው ጋር ባጋጩበት ጥቃት ለተገደሉ ሰዎች ች ቤተሰቦች ንግግር አድርገዋል። በኒውዮርክ ግራውንድ ዚሮ ተብሎ በሚጠራውና በመስከረም አንዱ ጥቃቶች የወደሙት የዓለም የንግድ ማዕከል ህንፃዎች በነበሩት ስፍራ ላይ በሚገኘው መታሰቢያ በየዓመቱ በሚካሄደው የመታሰቢያ ሥነ ሥርዓት ላይ ሰለባ የሆኑ ሰዎች ስም ዝርዝር ተነበዋል። የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስም ፔንሲልቬንያ ሻንክስቪል ከተማ ላይ በተካሄዱ የመታሰቢያ ሥነ ሥርዓቶች ላይ ተካፍለዋል። በመጽሔት ክፍለ ጊዜ በዛሬው የመታሰቢያ ዝግጅቶች ላይ ያተኮረ ዝርዝር ዘገባ ይኖረናል። ባለፈው ሳምንት ሕክምና ላይ በነበሩበት በሲንጋፖር ሆስፒታል ያረፉት የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤ አስከሬን ዛሬ ሐራሬ ገብቷል። ለ37 ዓመታት ዚምባብዌን የገዟት ሙጋቤ ያረፉት በ95 ዓመት ዕድሜያቸው ሲሆን የፊታችን ቅዳሜ ሐራሬ ላይ በመንግሥታዊ ደረጃ በተሰናዳ ግዙፍ የጸሎትና የፍትሐት ሥነ ሥርዓት ስንብት ተደርጎ በማግስቱ እሁድ የአስከሬናቸው ቀብር እንደሚፈጸም ተገልጿል። የሮበርት ሙጋቤን አስከሬን ከፍተኛ የሀገሪቱ ባለሥልጣናት፣ ከፍተኛ ወታደራዊ መኮንኖች፣ በሺሆዎች የሚቆጠሩ ለቀስተኞችና ሐዘንተኞች አቀባበል አድርገዋል። የአሁኑ የሀገሪቱ ፕሬዚደንት ኤመርሰን ምናንጋጓ እስከ ቀብሩ ዕለት ብሔራዊ የሐዘን ጊዜ እንዲሆን አውጀዋል። በኢንተርኔት አማካይነት በማጭበርበር ገንዘብ በመቀበል የተወነጀሉ በመቶዎች የተቆጠሩ ሰዎች ናይጄሪያና ዩናይትድ ስቴትስ ውስጥ በቁጥጥር ስር መዋላቸውን የዩናይትድ ስቴትስ የፍትህ ሚኒስቴር አስታወቀ። በብዙ ቢሊዮን ዶላር የሚቆጠር ገንዘብ በማጭበርበር ተግባር የተወነጀሉ ወደ ሶስት መቶ የሚሆኑ ሰዎች በቁጥጥር ስር የዋሉት በዓለም አቀፍ ደረጃ በተቀናጀ እንቅስቃሴ እንደሆነ ነው የተገለጸው። አራት ወር በወሰደው እንቅስቃሴ በጠቅላላ ሁለት መቶ ሰማን አንድ ሰዎች የተያዙ ሲሆን 167ቱ በናይጄሪያ፣ ሰባ አራቱ ደግሞ ዩናይትድ ስቴትስ ውስጥ እንደተያዙ ነው የተገለጸው። ኬንያ፣ ጋና፣ ፈረንሳይ፣ ጣሊያን፣ እንግሊዝና ጃፓን ውስጥም የተያዙ እንዳሉ ተመልክቷል። ኦፐሬሽን ሪዋይርድ በሚል ስያሜ በተወሰደው እርምጃ 3.7 ሚሊዮን ዶላር እንደተወረሰም ተገልጿል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ በመባረራቸው የፕሬዚደንት ዶናልድ ትራምፕ አስተዳደር የኢራንን ጉዳይ እንዳለፈው አድሏዊ በሆነ መንገድ እንዲይዘው ያስችል ይሆናል ሲሉ አንድ የኢራን መንግሥት ቃል አቀባይ መናገራቸው ተገለጸ። ቦልተን የአሜሪካ የጠብ ፈላጊነትና ኢራንን የመጥላት ፖሊሲ ተምሳሌት ነበሩ ሲሉ የኢራን መንግሥት ቃል አቀባይ አሊ ራቤ ዛሬ ተናግረዋል። የውጭ ጉዳይ ሚኒስትሩ ዣቫድ ዛሪፍን ጨምሮ የኢራን ባለሥልጣናት ጆን ቦልተንን የኢራቅንና የዩናይትድ ስቴትስን ውጥረት በንግግር መፍታትን ይቃወማሉ ብለው በተደጋጋሚ ሲናገሩ ቆይተዋል። ትናንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በሰጡት ቃል ፕሬዚደንቱ ጆን ቦልተንን ማባረራቸው የውጭ ፖሊሲያቸውን አይቀይርም ብለዋል። ሪፐብሊካኑ ዳን ቢሾፕ በዩናይትድ ስቴትስ ከፍተኛ ትኩረት በሳበ ልዩ ምርጫ የተወካዮች ምክር ቤት መቀመጫ አሸንፈዋል። ሁለቱም ፓርቲዎች ይህንን ምርጫ የመጪው አገር አቀፍ ምርጫ ምን እንደሚመስል ፍንጭ ሊሰጥ ይችላል በሚል በአንክሮ ሲከታተሉት ቆይተዋል። ቢሾፕ ዲሞክራቱን እጩ ዳን መክሬዲን 51 ለ49 በሆነ ጠባብ የድምፅ ብልጫ ነው ያሸነፏቸው። ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንታቸው ማይክ ፔንስ ለቢሾፕ ድጋፍ ለማሰባሰብ በምርጫው ዋዜማ ሰሜን ካሮላይናን መጎብኘታቸው ልዩ ምርጫው ትልቅ ስፍራ የተሰጠው ለመሆኑ ማሳያ እንደሆነ ተገልጿል። ለሪፐብሊካን ፓርቲ ትልቅ ድል እንኳን ደስ አለን ብለዋል ፕሬዚደንት ትራምፕ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን በማገድ የወሰዱት እርምጃ ሕገ ወጥ ነው ሲል አንድ የስኮትላንድ ፍርድ ቤት ውሳኔ ሰጠ። ዳኞቹ የጠቅላይ ሚኒስትሩ እገዳ እንዲቀለበስ ትዕዛዝ ሳይሰጡ ጉዳዩ በብሪታንያ ጠቅላይ ፍርድ ቤት ውሳኔ ሊሰጥበት የሚገባ ነው ብለዋል። መንግሥት ውሳኔውን ተቃውሞ ይግባኝ እንጠይቃለን ብለዋል። ለአምስት ሳምንታት የሚጸናው የብሪታንያ ፓርላማ እገዳ ትናንት ማክሰኞ ሥራ ላይ ውሏል። ተቃዋሚ የፓርላማ አባላት እገዳውን ሀገሪቱ ከአውሮፓ ሕብረት የምትወጣበት የ በአውሮፓ የዘመን አቆጣጠር ኦክቶበር 31 የጊዜ ገደብ በተቃረበበት በአሁኑ ወቅት የፈጸሙት የመፈንቅለ መንግሥት እርምጃ ብለውታል። የዜናው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርትስ በናይል ሳት ቪኦኤ 24 ላይ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ጳጉሜ 6 2011 ዓ.ም ምሽት ፕሮግራማችን ነው። በአሃዱ ሬዲዮ 94.3 ላይም በቀጥታ ልታደምጡን ትችላላችሁ። እንኳን ለአዲስ ዓመት አደረሳችሁ። መጪው ዓመት የጤና፣ የሰላም፣ የፍቅር፣ የደስታ እንዲሆንላችሁ እንመኛለን። የተከበራችሁ አድማጮች ከዘጋቢዎቻችን የደረሱን የአዲስ ዓመት ዋዜማ ዘገባዎች የአውደ ዓመት ዘፈኖችንም ይዘናል። በምሽቱ መልካም አዲስ ዓመት፣ አብራችሁን ቆዩ። መልካም አዲስ ዓመት። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የተወሰኑ የእስላማዊ መንግስት ቡድን አባላት ያላቸውን በቁጥጥር ስር ማዋሉን የኢትዮጵያ የመከላከያ ሚኒስቴር አስታወቀ። ያልተያዙ ነገር ግን ጥብቅ ክትትል እያደረገባቸው የሚገኙ እንዳሉም አመልክቷል። ጽዮን ግርማ ተጨማሪ ይዛለች። የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹምና የዘመቻ መምሪያ ኃላፊ ጀኔራል ብርሃኑ ጁላ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ ከተያዙት አባላት በተጨማሪ በጥብቅ ክትትል ላይ የሚገኙ እንዳሉ ጠቁመዋል። ጀኔራሉ በዚሁ ቃለ ምልልሳቸው አይኤስ ኢትዮጵያ ውስጥ በተለያዩ ቦታዎች ለመንቀሳቀስ ተደጋጋሚ ጥረት አድርጎ እንደከሸፈበት ገልጸው ነገር ግን ከተለያዩ አካባቢዎች የመለመላቸው ስልጠና የወሰዱና የተጠመቁ ሰዎች እንዳሉ መንግስት እንደደረሰበት ተናግረዋል። ስለ ጉዳዩ ባብራሩበት የቃለ ምልልሱ ክፍልም በአሁኑ ወቅት የአይኤስ አባላት ምን እያደረጉ እንዳሉ፣ የት ቦታ በመንቀሳቀስ ላይ እንደሚገኙ፣ ከነማን ጋር ግንኙነት እንዳላቸው በከተ ሞች ውስጥ ያሉት ሰዎቻቸው እነማን እንደሆኑ ምን እየሰሩ እንዳሉ እቅዳቸው ምን እንደሆነ እና ሌሎች መግለጽ የማያስፈልጉ ጉዳዮችም እጅግ ከፍተኛ ክትትል እየተደረገባቸው ነው ብለዋል። መከላከያ ሰራዊቱ አገሪቱን ለመጠበቅ በተጣለበት ከባድ ኃላፊነት መሰረት ጠንክሮ እየሰራ መሆኑን የገለጹት ጀኔራሉ ሀገራችንንና ህዝባችንን ከየትኛውም አደጋ ለመጠበቅና ለመከላከል ባለብን አደራና ከባድ ኃላፊነት የተነሳ ቀን ከሌት አንተኛም ብለዋል። ከ ሀያ ቀናት በፊት የአሜሪካ ድምጽ ሶማሊያ የሚገኘው የእስላማዊ መንግስት ክንፍ ኢትዮጵያ ውስጥ ጀሌዎችን ለመመልመል የሚያስችሉትን በአማርኛ በድምጽና በቪዲዮ የተቀረጹ ጅሀዳዊ የቅስቀሳ ውጤቶችና ጽሁፎችን ሊያወጣና ሊያሰራጭ እንደሆነ ምንጮቹን ጠቅሶ ዘገባ ማሰናዳቱ ይታወሳል። እስላማዊ መንግስት ቡድን ለአዲሱ ዘመቻው ኢትዮጵያ ውስጥ የሚታየው የጎሳና የፖለቲካ አለመረጋጋት አመቺ ሁኔታ እንደፈጠረለት ኬንያ ውስጥ የሚገኘው የሳህን የምርምር ኢንስቲትዩት ዳይሬክተር ማት ብራይደን ከአሜሪካ ድምጽ የሶማሌኛ አገልግሎት ባልደረባ ሀሩን ማሩፍ ጋር ባደረጉት ቃለ ምልልስም አስታውቀው ነበር። ኢስ አይሲስ ኢትዮጵያ ውስጥ መልካም አጋጣሚ እንደተፈጠረለት እያስተዋለ ነው። ቡድኑ በመላ አፍሪካ ለመንሰራፋትና ተጽዕኖውን ለማስፋት በብርቱ ሲሰራ መቆየቱን እናውቃለን። ምንም እንኳ በአብዛኛው የአህጉሪቱ ክፍል አይሲስ ባይሳካለትም፣ ህልውናውን ግን አስጠብቆ እስካሁን መቆየት ችሏል። ቀድሞ የካናዳ ጦር ተጠባባቂ ባልደረባ የነበሩት ብራይደን ኬር በወቅቱ አያይዘው የተናገሩት የጠቅላይ ሚኒስትር ዓብይ አህመድ መንግስት በሺዎች የሚቆጠሩ የፖለቲካ እስረኞችን መልቀቃቸውን ከኤርትራም ጋር የሰላም ውል መፈረሙን ጨምሮ የተወሰዱት የለውጥ እርምጃዎች ለኢትዮጵያ ያመጡት ተስፋን ብቻ ሳይሆን ብዙ ሁከትና አለመረጋጋትም እንዳጀባቸው ጠቁመው ነበር። ትራንዚሽን ለውጡ እየተጓዘ ያለበት አካሄድ የነካቸውና የጎዳቸው ወይም ያልተደሰቱበት ብዙ ቡድኖች አሉ። ወደ ኢትዮጵያ ብዙ መሣሪያ እየገባ እንደሆነ የሚናገሩ ሪፖርቶች አሉ። ባለፈው ዓመት ውስጥ ብዙ መፈናቀልም ነበር። የመከፋት ስሜት ባላቸውና ሁከት እየተለመደ በመጣባቸው ማኅበረሰቦችና አካባቢዎች ጽንፈኛ ቡድኖች ጀሌዎችና ደጋፊዎችን ለመመልመል ይዞታና ቁጥጥራቸውን ለማረጋገጥና ለማስፋት እድል ያገኛሉ። አይሲስ እያደረገ ያለውም እነዚህን ሁሉ ነው። ጀኔራል ብርሃኑ ጁላም መግለጫ የሰጡት ከዚሁ ጋር በተያያዘ ጉዳይ በመሆኑ እንዲሁም ደግሞ ከዚሁ ጽንፈኛ ቡድን ጋር የተገናኙ ሰዎች በቁጥጥር ስር መዋላቸውን በመሆኑ ተጨማሪ ማብራሪያ ለማግኘት ከፍተኛ ጥረት አድርገን ነበር። በመጨረሻም በዚህ ጉዳይ ላይ ላሉን ጥያቄዎች ሰፋ ያለ ማብራሪያ ለማግኘት የኢታማዦር ሹም ጽፈት ቤት ኃላፊ የሆኑት ኮነሬል ተስፋዬ አያሌው ጋር ስልክ ደውለን ነበር። በመጀመሪያ ገበያ መሀል መሆናቸውን ጠቅሰው ከአስር ደቂቃ በኋላ እንድንደውል ነገሩን። የተባለውን ያህል ደቂቃ ጠብቀን እንዲሁም በጣም በተደጋጋሚ ደውልን። በመጨረሻም አንዲት ሴት ስልኩን አንስተው እንደሌሉ ገለጹልን። በዚህም ምክንያት በዚህ ጉዳይ ላይ ለዛሬ ተጨማሪ ማብራሪያን አካተን ማቅረብ ሳንችል ቀርተናል። እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የአሜሪካ ድምፅ መጽሔትን ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ጽዮን ግርማ እናመሰግናለን። የትንታኔው መጽሔት ይቀጥላል። ዛሬ ሴፕቴምበር ዐሥራ አንድ ሁለት ሺህ አንድ ዓመተ ምህረት የተፈጸመውን የሽብር ጥቃት ዐሥራ ስምንተኛ ዓመት አሜሪካውያን እያሰቡ ናቸው። ኒውዮርክ፣ ቨርጂኒያና ፔንሲልቬንያ ውስጥ በተፈጸሙ ጥቃቶች ቁጥሩ ወደ ሦስት ሺህ የሚጠጋ ሰው አልቋል። ሪፖርተራችን ጄፍ ካስተር ያጠናቀረውን ዘገባ አዳነች ፍሳየት አቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከባለቤታቸው ሜላንያ ትራምፕ ጋር ሆነው በዋይት ሀውስ ቤተ መንግስት በተደረገው የመታሰቢያ በዓል ወቅት ሙታኑን ለማሰብ የአንድ ደቂቃ ዝምታን መርተዋል። አሸባሪዎቹ ከጠለፏቸው ሁለት ጀት አውሮፕላኖች አንደኛው ኒውዮርክ ከተማ ላይ የነበረውን ሰማይ ጠቀስ የዓለም ንግድ ማዕከል ሰሜን ክፍልን የመታበት ጊዜ ታስቧል። ወደ ኋላ ደግሞ የአልቃኢዳ አሸባሪዎች ፔንታገን በሚባለው የዩናይትድ ስቴትስ የመከላከያ ሚኒስቴር ዋና ጽህፈት ቤት ህንጻ ላይ የተጠለፈ አውሮፕላን አብረረው ሲያጋጩት ከተገደሉት የ184 ሰዎች ቤተሰቦች በተደረገው ስነ ስርዓት ትራምፕ ንግግር አድርገዋል። ዛሬ ሀገራችን መስከረም 11 2001 ዓ ም እንደ አውሮፓ አቆጣጠር ማለት ነው ከእኛ የተሰረቁትን ወደ ሦስት ሺህ የሚጠጉ ሰዎችን ታስባለችና ታከብራለች። የአልቃይዳ አሸባሪዎች የአሜሪካን አውሮፕላን በረራ 77ን ጠልፎ ፔንታገን ላይ በከሰከሱበት ወቅት እዚህ መሬት ላይ 184 ሰዎች ተገለዋል። የመስከረም ዐሥራ አንዱ ጥቃት በእያንዳንዱ አሜሪካዊ ነፍስ ውስጥ ሰርጿል። ድንጋጤ ሐዘንና ቁጣ የሰፈነበት ዕለት ነበር ፕሬዚደንት ትራምፕ አያይዘውም ዛሬ እዚህ ያለነው ምንጊዜም ቢሆን ላለመርሳትና ቁርጠኛነታችንን ለማደስ ነው ሲሉ ለሙታኑ ቤተሰቦች ቃል ገብተዋል። የአሸባሪዎቹ ጥቃት ዓላማ የኑሮዚያችንን ለመገዳደር ለመገዳደርና ቅስማችንን ለመስበር ነበር። ነገር ግን ያ ቀን የበለጠ እንድንጠነክር የበለጠ ቁርጠኛ እንድንሆንና ሀገራችንን ለመከላከል ይበልጥ ቆርጠን እንድንነሳ አድርጎናል ሲሉ ትራምፕ አስገንዝበዋል። አሜሪካ ግጭት አትፈልግም። ስትጠቃ ግን ከማይሰበረው መንፈሷ ጋር የተጠናከረ መሳሪያዋን ትተክላለች ሲሉም ትራምፕ አክለዋል። የዩናይትድ ስቴትስ ወታደራዊ ኃይል በዓለም ደረጃ የሚደቀኑትን አደጋዎች ለመቋቋም የማይታጠፍ ወሳኝነት አለው በማለትም አሞግሰዋል። ፕሬዝደንት ትራምፕ ከታሊባን ጋር ደርሰውት የነበረውን የሰላም ስምምነት ባለፈው ሳምንት ከሰረዙ በኋላ የዩናይትድ ስቴትስ ወታደራዊ ኃይል ካለፉት አራት ቀናት ወዲህ የታሊባን አማጺያንን አይተውት በማያውቁት የኃይል መጠን መጥቷቸዋል ብለዋል። ኒውዮርክ ውስጥ አሁን ግራውንድ ዚሮ በሚባለው አሸባሪዎቹ ባደረሱበት ጥቃት ከመደርመሱ በፊት ሰማይ ጠቀሱ የዓለም የንግድ ማዕከል በነበረበት ቦታ ላይ በሚደረገው ዓመታዊ የመታሰቢያ በዓል በጥቃቱ የሞቱት ሰዎች ስሞች ተነበዋል። በመቶዎች የሚቆጠሩ ከጥቃቱ የተረፉ ሰዎችና የሞቱት ሰዎች ቤተሰቦች በግራውንድ ዚሮ ተገኝተዋል። አዳነች እናመሰግናለን። ለዘገባው ወደ ቀጣዩ ሪፖርት እናልፋለን። በተጠናቀቀው 2011 ዓ ም ውስጥ የኢትዮጵያ ፓርላማ ዘጠና ህጎችን የብድር ስምምነቶችንና ውሳኔዎችን ማጽደቁ ታውቋል። አንዳንዶቹ በንድራሲዎች በሙሉ ድምፅ የጸደቁ ሲሆኑ አንዳንዶቹ ደግሞ ለወትሮው የኢትዮጵያ ፓርላማ ባልተለመደ ሁኔታ ከፍተኛ ሙግት የተስተዋሉባቸው ፣ አለመግባባትም የነበሩባቸው በድምፅ ብልጫ የተወሰኑ እንደሆኑም ተገልጿል። ምክትል አፈ ጉባኤ ሽታዬ ምናለን ያነጋገረው ሀብታሙ ስዩም ተጨማሪ ይዟል። ላለፉት 14 ዓመታት በተለያዩ ዞሮዎች የሀገሪቱን ከፍተኛ ህግ አውጭ ተቋም በምክትል አፈ ጉባኤነት ላገለገሉት ወይዘሮ ሽታዬ ምናለ የ2011 ዓ ም የህዝብ ተወካዮች ምክር ቤት ክራሞት መንፈሱ ከነባሩ ለየት ያለ የተሻለ መሆኑን ያወሳሉ። ምክንያቱ ደግሞ ለወትሮ ህግ በማጽደቅ ሂደቱ የተለያዩ ሐሳቦች የማይሰሙበት ፓርላማ አሁን አሁን ከረር ያሉ ሙግቶችንና ቅዋሚዎችን ሳይቀር ማስተናገዱ ነው። ብዙ ውይይት የተደረገባቸው ለምሳሌ የምግብና መድኃኒት አስተዳደር አዋጅ፣ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅ፣ የአስተዳደር የወሰንና ማንነት ኮሚሽን ማቋቋሚያ አዋጅ የእርቀ ሰላም ኮሚሽን ማቋቋሚያ አዋጅ፣ የሲቪል ማኅበራትና ድርጅቶች አዋጅ እና የፖለቲካ ፓርቲዎች የምርጫና የምርጫ ስነ ምግባር አዋጅ ታሰሉት በጣም ረጅም ጊዜ ወስደው በምክር ቤቱ ውይይት የተደረገባቸው ክርክሮች እና ሀሳቦችም ብዙ የተራመዱባቸው ልዩነቶችም የተስተናገዱባቸው አዋጆች ነበሩ። የሕዝብ ተወካዮች ምክር ቤት በሁለት ሺህ አስራ አንድ ዓመተ ምህረት የስራ ዘመኑ በኢትዮጵያ ግዛት ላይ የሚተገበሩ ወሳኝ አዋጆችን የብድር ስምምነቶችንና ውሳኔዎችን አጽድቋል። እንዳጠቃላይ ከዘጠና በላይ ውሳኔዎች፣ አዋጆች እና ከሀገራት ጋር የተደረጉ ጋራ የሁለትዮሽ ስምምነቶች እና የብድር ስምምነቶችም ጭምር በምክር ቤቱ ቀርበው ስለሆነ የሚጸድቁት ከዘጠና በላይ ይሆናሉ። በከፋፍለን በየ ዘርፋቸው ስናያቸው ከሀያ በላይ ውሳኔዎች ከሰላሳ በላይ አዋጆች እና ወደ ሰላሳ ስድስት የሚደርሱ የብድር እና ከተለያዩ ሀገራት ጋር የተደረጉ የንግድ በጋራ የመስራት የሳይንስ የመሳሰሉ ስምምነቶች ተደርገዋል። እነዚህ ሁሉ አዋጆች የብድር ስምምነቶችና ውሳኔዎች ቢጸድቁም ቅሉ የበዛው ዜጋ ስለ አዳዲሶቹ ገዢ ሰነዶች እውቀቱ እንዳለው ወይዘሮ ሽታ ይጠራጠራሉ። ህግን አለማወቅ ከተጠያቂነት አያድንም፣ የሚለው የተለመደ ንግግር ዜጎች የሚጸድቁ ህጎችን አስሰው እንዲያውቁ የእጅ አዙር ኃላፊነት መጣሉ ሙን ነው። የተወካዮች ምክር ቤት በራሱ ይህን ህግ አውጥቻ አለው ይህን ውሳኔ ወቁልኝ በማለት ረገድ ቀሪ ስራዎች እንደሚጠበቁበት ምክትል አፈ ጉባኤዋ ያምናሉ። የተደራሽነቱ ነገር ትክክል ነው፣ ጥያቄ ውስጥ እየገባ ያለ ነገር ነው። በዚህ በኩል እኛ እንግዲህ በዌብ ሳይታችን እንጭናለን እንደገና ሌላ በተወሰነ ደረጃ እናደርሳለን ብለን ተስፋ የምናደርግበት ምክር ቤቱ ወደ ምርጫ ክልል የምክር ቤት አባላቱን ያሰማራል፣ በአመት ሁለት ጊዜ ማለት ነው። ስለዚህ በዚህ መንገድ ወደ የክልላችን ስንሄድ የወጡ አዋጆችን የትኞቹ አዋጆች እንደሆኑ እና በተለይ ደግሞ ተግባራዊ ሲሆኑ ህዝቡን በቀጥታ ይደርሱታል ተብለው እና ወይ በህይወቱ ውስጥ ተጽዕኖ ያሳድራሉ ተብለው የሚታሰቡ አዋጆች ለማድረስ እንሞክራለን። ቤት አባላት ይሰጣሉ። ግን በመስማት ብቻ ተግባራዊ ማድረግ እጥረት ስላለው፣ በህትመቱም በኩል ስርጭቱም የራሱ ችግር ስላለው በቀጣይ በዚህ ዙሪያ ግን በጣም ሰፊ ስራ መሰራት አለበት። በዌብሳይታችን የሚጫነውም ሁሉም የህብረተሰብ ክፍል ሊደርሰውና ሊያውቀው ሊረዳው ስለማይችል ሌሎችን አማራጮች ማሰብ ግን በሂደት ግድ ይላል ማለት ነው። በዓለም ባንክ የሁለት ሺ አስራ ሰባት ሪፖርት መሰረት ከሰባ በመቶ በላይ የሆነውን የኢትዮጵያ ሕዝብ ቁጥር የሚሸፍኑት እድሜያቸው ከሰላሳ ዓመት በታች የሆኑ ወጣቶች ናቸው። እነዚህን ወጣቶች ለተሻሉ ዕድሎች የሚያበቁ ሕጎች፣ ከጉዳት የሚታደጉ አዋጆች የማስፈለጋቸው ጉዳይ አያጠያይቅም። የሕዝብ ተወካዮች ምክር ቤትም ለኢትዮጵያን ወጣቶች ይበጃሉ ያላቸውን አዋጆች፣ ስምምነቶችና ውሳኔዎች እንዳጸደቀ ምክትል አፈ ጉባኤ ሽታዬ ምናለ አክለዋል። የተማሩ ወጣቶችንና ና ያልተማሩትንም ቢሆን በተገቢው ደረጃ አሰልጥኖ ከጉልበት ብዝበዛ ነፃ ሆነው ህጋዊ በሆነ መንገድ በተለያዩ ሀገራት ወጥተው የስራ ዕድል የሚፈጠርበት አዲስ አሰራርን ተዘርግቷል። ይሄም አንዱ ነው። አሰሪና ሰራተኛ የውጭ የስራ ስምሪት አዋጅ ትን አጽድቀናል። ስለዚህ ከወጣቶች ጋር እንደተባለው በተለይ ደግሞ ከየዩኒቨርሲቲው ግራጁዌት እያደረጉ ወደ ስራ መግባት የሚገባቸው ግን የስራ ስምሪት ያላገኙ ወጣቶችን ይሄ የተዘዋዋሪ ፈንድ የሚባል በተለየ መንገድ ስራ ላይ እንዲውል የተፈቀደ ገንዘብ ነበር። እሱም በአዋጅ ባይሆንም በክትትልና ቁጥጥር ይሄ ተዘዋዋሪ ፈንድ ምን ውጤት አስገኝ ስራ ላይ ምን ያህል አለብለን በክትትልና ቁጥጥር የምንሰራው ስራ ነው ማለት ነው። ሌላስ ስፔሲፊካሊ ወጣቶችን የተመለከተ ያው እንግዲህ ከተለያዩ ነገሮች ነጻ እንዲሆኑ ቅድም እንዳልኩት የመድኃኒትና ቁጥጥር አዋጅ ማለት ነው። ወጣቶች ከተለያየ የአደንዛዥ እጽ፣ የአልኮል፣ የምንና የመሳሰሉ ነገሮች ነጻ እንዲሆኑ ይህን በህግ የመከልከል ይሆናል ስፔሻሌ ከእድሜ በታች ሆኑ ከሀያ አንድ ዓመት ዕድሜ በታች ሆኑ ልጆች ወደዚህ እንዳይገቡ የሚከለክል ይህንንም ያካትታል። የህዝብ ተወካዮች ምክር ቤት እንደ ራሴዎቹ ከሁለት ወራት የክረምት እረፍት በኋላ በመስከረም ወር መጀመሪያ ግድም የ2012 አዲስ የስራ ዘመኑን ይጀምራል ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አመሰግናለሁ ሀብታሙ ለዘገባው። ክቡራትና ክቡራን አድማጮች ዝግጅቶቻችንን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ላይ ታገኛላችሁ። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ከኦዲዮናው በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ዝግጅቶቻችንን ልታዳምጡ ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶርና ከፕሌይ ስቶር አፖቻችንን ብትጭኑ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። እንዲሁም በየዕለቱ ከምሽቱ ሁለት ሰዓት ከምሽቱ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭትም እንድታዳምጡ እንጋብዛለን። ከምሽቱ ሦስት ሰዓት ከ ሃያ ሰባት ደቂቃ ነው። አሮጌው ዓመት ሊጠናቀቅ ከቀሩት ጥቂት ደቂቃዎች ሁለት ሰዓት የማይሞላ ጊዜ ወይም ሶስት ሰዓት የማይሞላ ጊዜ ማለት ነው። አሁን የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች። ዛሬ አሜሪካውያን ከ18 ዓመታት በፊት በዛሬው ዕለት ለአውሮፓውያን መስከረም 11 2001 ዓ ም በተፈጸመው የሽብር ጥቃት የተገደሉ ሰለባዎችን እያሰቡ ናቸው። ኒውዮርክ፣ ቨርጂኒያና ፔንሲልቬኒያ ውስጥ በተፈጸሙ ጥቃቶች ቁጥሩ ወደ 3 ሺህ የሚጠጋ ሰው ነው ያለቀው። የተወሰኑ የእስላማዊ መንግስት ቡድን አባላት ያላቸውም በቁጥጥር ስር ማዋሉን የኢትዮጵያ የመከላከያ ሚኒስቴር አስታውቋል። ያልተያዙ ነገር ግን ጥብቅ ክትትል እያደረገባቸው የሚገኙ እንዳሉም ነው ያመለከተው። በተጠናቀቀው 2011 ዓመተ ምህረት ውስጥ የኢትዮጵያ ፓርላማ ዘጠና ህጎችን የብድር ስምምነቶችንና ውሳኔዎችን ማጽደቁ ተገልጿል። አንዳንዶቹ በእንደራሴዎች በሙሉ ድምፅ የጸደቁ ሲሆን፣ አንዳንዶቹ ደግሞ ለወትሮ የኢትዮጵያ ፓርላማ ባልተለመደ ሁኔታ ከፍተኛ ሙግት የተስተዋለባቸው፣ አለመግባባትም የነበሩባቸው በድምፅ ብልጫ የተወሰኑ እንደሆኑ ተገልጿል። ባለፈው ሳምንት ህክምና ላይ በነበሩበት በሲንጋፖር ሆስፒታል ያረፉት የቀድሞ የዚምባብዌ ፕሬዚደንት ሮበርት ሙጋቤ አስከሬን ዛሬ ሀራሬ ገብተዋል። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና ፕሮዲውሰሩ ንጉሡ ታምሬ ነው። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ዋና አዘጋጅ አሉላ ከበደ እንዲሁም እያስተናገድናችሁ ያለነው ነው። ሰሎሞን አባትና ቆንጅት ታየናል። እንኳን አደረሳችሁ በድጋሚ ክቡራትና ክቡራን ነጽሩ፣ ሰናይ ዘመነ፣ ዘመነ ፍስሃ። የተከበራችሁ የአሜሪካ ድምፅ አድማጮችና ተከታታዮች ለመላው ሕዝብ እንኳን ለ2012 ዓመተ ምሕረት በደህና ደረሳችሁ እንላለን። የመልካም ምኞት መግለጫ በእናንተም በኩል በራዲዮ ማስተላለፍ የምትፈልጉ በስልክ ቁጥር 2022059942 የውስጥ መስመር አስራ አራት ላይ መልእክቶቻችሁን ካሁን ጀምሮ አኑሩ። በኢሜይል ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም መላክ ወይም በፌስቡክ አት ቪኦኤ አምሃሪክ ላይ ማኖር ትችላላችሁ። መልካም አዲስ ዓመት የአሜሪካ ድምፅ ጆ <laughs> Oh challene, osta mo challene. አምላክ በሰጠን አውዳመታችን ሰናይ መገለጫ አብሮነት መጓጫ በጋሻው ተስፋ። የተዘመረላችሁን የአውደ አመት ዜማ ነው የሰማችሁት። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። ሶስት ሰዓት ከሠላሳ ሁለት ደቂቃ ሆኗል። አሁን አዲስ አበባ ላይ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን ስርጭት ነው እየተከታተላችሁ ያላችሁት። በፌስቡክም በቀጥታ ልትከታተሉ ትችላላችሁ ዝግጅታችንን ዝግጅታችንን ስንቀጥል ወደ ድሬዳዋ ይሆናል የምናመራው፣ የምንወርደው የድሬዳዋ የድሬዳዋ የአመት በዓል ገበያ በአንዳንድ ምርቶች ላይ ጭማሪ የታየበት ሲሆን የበዓሉ ሰሞን ግን ከቺኩንጉኒያ ወረርሽኝ ጋር ተያይዞ የተቀዛቀዘ ነው ተብሏል። በሐረር፣ የአቅርቦቶች ዋጋ ከድሬዳዋ ይልቅ ቅናሽ የታየበት መሆኑን ሸማቾችን ዋቢ አድርጎ ሪፖርተራችን አዲስ ቸኮል በድሬዳዋ ቀፊራና ዋበሪ ገበያዎች እንዲሁም በሐረር ሸዋብር ላይ ተዘዋውሮ ያጠናቀረውን ዘገባ እንሆ። በድሬዳዋ ከእንቁጣጣሽ በዓል ጋር በተያያዘ የእህልና የቁም እንስሳት ዋጋ ላይ እምብዛም ጭማሪ ያልታየ ሲሆን፣ በዶሮና የአትክልት ውጤቶች በተለይም በሽንኩርትና ቲማቲም ላይ አዲስ ዓመትን አስታኮ ከፍ ያለ ዋጋ ጭማሪ ታይቷል። ገበያ ነው። ዶሮም አራት አራት መቶ ብር ነው የገዛ ነው። ይህን ዶሮ አራት መቶ ብር ነው የገዙት። እንግዲህ ሽንኩርትም መቶ ሀያ ብር ሰዓኑ ማለት ነው። ስንት ሽንኩርት መቶ ሰላሳ ሰሞኑን ባል ነው የጨመረው ለማስባል በገበያዎቹ ተዘዋውረን ያነጋገርናቸው ሸማቾችና ሻጮች እንደሚሉት በአንጻሩ በህር ምልቶችና እንስሳት ላይ የዋጋ ጭማሪ ብዛም አልታየም። እዚህ እህል ቤት ኃላፊነት ሰሞኑን የእህል ዋጋ ምን ይመስላል? እስኪ ዋና ዋና የሚባሉት የእህል ምርቶች ላይ ዋጋቸው ምን እንደሚመስል የእህል ምርት ላይ ገና ወደፊት እየጠበቅን ያለን ነው። እስካሁን ድረስ ያለው እየጨመረ ያለ ነገር የለም። በስንት በስንት የሚሸጠው ማለት ነው? ሌሎች ስዕሎች ሌሎች ስዕሎች ላይ ከዚህ ከበዓሉ ጋር ተያይዞ፣ አይ በበዓሉ ምክንያት በማድረግ የጨመረ ነገር የለም። ያው መጀመሪያ እንዳለ ያለ ነገር ነው። ስንት ስንት ይሸጣል? አምስት ስንዴ ምናምን ሌሎች ስንዴ እስከ ሀያ አምስት እንደዚህ ይሸጣል። ምስር ምስር እንደ እስከ ስልሳ እስከ ሀምሳ አምስት እንደዚህ ይሸጣል። እነሱ ከሰላሳ በፊት ለምሳሌ ከሁለት ሶስት ዓመት በፊት ጤፍ ስንት ይሸጥ ነበረ? በዚህ በተመሳሳይ ዋጋ ነው የሚሸጠው። በዓሉ ስታ ምክንያት አድርጎ የጨመረ ነገር በእህል ዙሪያ ላይ ያለ ነገር የለም። ሁሉም ያው ፍራቻ ላይ ነው ያለው። ፍራቻ ስለ መጀመሪያ መሀል ላይ የገዛ ነውን ለማጣራት የምንለው ነው እንጂ ምናልባት ገብቶ ይረክሳል የሚል ነገር የያ ስጋትም ስላለን በመጀመሪያው ዋጋ ነው አልጨመር ነው የሚሸጠው ማለት ነው። ያው ተመሳሳይ ነው ገበያችን አንድ አይነት ነገር ነው። በዋበሬ ገበያ የቁም እንስሳት ላይም የጎላ ጭማሪ አልታየም። ገበያ ምንም አይልም። ጥሩ ነው፣ ቆንጆ ነው። አምናው በጣም ፍየሉ ገብቷል። እነዚህ አራት ሺህ ነው ሶስት ሺህ አምስት መቶ እነዛ ደግሞ እስከ ሁለት ሺህ አምስት መቶ ሁለት ሺህ አንድ መቶ አለ ሚቀንስ በዛም አስራ ስምንትም አለ እንደ ደረጃቸው ነው ያችኛው አስራ ሰባት 18 ልጅ እሷ በዚህ ለዓመት ባሉ ብለን ያመጣናቸው በጣም ትልቅ የሚባለው እስከ አምስት ሺ እና ስድስት ሺ ነው፣ አላለፈም። መካከለኛ እስከ ሁለት ሺ ጀምሮ እስከ ሶስት ሺ ነው። አነስተኛ ደግሞ ከሁለት እስከ ሺ ብር ማለት ነው። ገበያዎች የዘንድሮ አሁን ዘንድሮ ገበያ በጣም ከጣምናው በጣም አሁን መጣለው ልሷላው ገዢዎቹ ያው እንደ በፊቱ እንኳን ባይሆኑ ያው ፍየል እየተገዛ ነው። እስካሁን ገና ያው ሲጠቃልሉ ነው የምናውቀው። ከብት ብዙ ትሸጥ አይደለም ከብቶች ያው እስከ አያሽም አለ ያው እስከ አስራ ስድስት እና አስራ ሰባት ነው። በሐረር ከተማ በትላንትናው ዕለት ሸዋ ብር የዶሮና አትክልት ውጤቶች በተለይም በሽንኩርትና ቲማቲም ላይ የዋጋ ጭማሪ ቢታይም ከድሬዳዋ አንጻር ግን የዋጋ ቅናሽ አለ። ዶሮ እስከ መቶ ሀምሳ ብር የሚገኝ ሲሆን የሽንኩርትና ቲማቲም ዋጋ በኪሎ ከ27 እስከ 30 ብር ነው። ታዲያ ባለፉት ሳምንታት በድሬዳዋ የታየው የቺኩንጉኒያ ወረርሽኝ በ10 ሺዎች የሚቆጠሩ የከተማ ነዋሪዎችን ባዳረሱን ተከትሎ በበዓሉ ላይ የራሱን ተጽዕኖ ማሳደሩን ሸማቾችና ሻጮች በተመሳሳይ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ

አዲስን እናመሰግናለን ለዘገባው። ክቡራትና ክቡራን አድማጮች የጤና ጥበቃ ሚኒስቴር የአመቱን የጤና ግምገማና የሰሞኑን ሁኔታ አስመልክቶ የሰጠን ጠቅላላ መግለጫና ማብራሪያ አለ፣ ከሰሞኑ ይዘንላችሁ እንመለሳለን። ለድሬዳዋና አካባቢው እንዲሁም በሌሎች አካባቢዎች የተለያዩ ወረርሽኞች በታዩባቸው ሁሉ ህመም ላይ ላሉ ፈውስን እንመኛለን። ቀጥሎ እየሰማችሁ ያላችሁት የዘራለም ዘውዱ የሰው ዓለም ደምሌና የአላቸው አስቻለ የአዲስ ዓመት የከትናንት በስተያ አዲስ ጣዕመ ዜማ ነው ጥቂት አዳምጡት እናመሰግናለን ለሙዚቃው። ቀረ ዓለም ዘውዱ፣ ሰው ዓለም ደምሌና አላቸው አስቻለ ለአዲስ ዓመት ከትናንት በስቲያ ያወጡትን እንግጫችን ደነፋ አዲስ ጣዕመ ዜማ ነበር ያሰማናችሁ። ወደ ተከታዩ የአዲስ ዓመት ሰሞን ዘገባ እናልፋለን። የአዲስ ዓመት ሰሞን በአማራ ክልል ምን እንደሚመስል አስቴር ምስጋናው ከባህር ዳር በርከት ያሉ ዘገባዎችን አድርሳናለች። አንዱም ያለፈው ዓመት የምሁራን ግምገማ ይገኝበታል። ቀጥሎ ይቀርባል። በኢትዮጵያ 2011 እንዴት ታለፈ? 2012ስ ምን ተስፋና ስጋቶችን ይዞ ይመጣል? በማለት በባህር ዳር ከተማ ያሉ ምሁራንና አስተያየት ጠይቅ ያለው ምሁራኑ በአስተያየታቸው በ2011 የተመለከቱትን በ2012 ደግሞ የሚጠብቁትን አስተያየታቸውን እንዲህ ሰንዝረዋል። ፕሮፌሰር ሹመት ሲሻኝ በአሜሪካን ሀገር ቨርጂኒያ ግዛት ውስጥ በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ውስጥ ለሰላሳ ዓመታት ያህል የታሪክ መምህር ሆነው አገልግለዋል። በባህር ዳር ዩኒቨርሲቲ ከአንድ ዓመት ወዲህ ተጋባዥ መምህር በመሆን የታሪክ ትምህርት እያስተማሩ ነው። ለውጡን ተከትሎ በኢትዮጵያ የታየው ጥሩ ጥሩ ጅማሬዎች እንዳልቀጠሉና በአክራሪ ጽንፈኛ ኃይሎች ተጠልፎ ወዳልተፈለገ መስመር እንደገባ ይናገራሉ። ተስፋ ሰጪ የሚመስሉ የለውጥ አራማጅ መሪዎች ደግነትን፣ መተቃቀፍን እርቅን አጉልተው በማሰማት የአብዛኛውን ሕዝብ ተስፋ ከፍ ያደረጉበት፣ ኢትዮጵያም ለረጅም ዓመታት አይታው የማታውቀውን አጽናኝና እድል ያገኘችበት መስሎ የታየበት ዘመን ነው። አሁን እንግዲህ ወደፊቱ ትንሽ ችግር ውስጥ የገባ የሚመስለኝ እና ተስፋችንም በቅርቡ ደብዘዝ እያለ መታየት የጀመረው መድረኩን የጨበጡት ጽንፈኞች የተሻለ ወደፊትን በመመስረት ፋንታ ዛሬ ሁሉም ለኔ በሚሉ ኃይሎች ከፍተኛ የሆነ ጽንፈኛነት የተላበሰው ለእርቅ ራሱን ያላመቻቸ የኢትዮጵያን እጅግ በጣም ውስብስብ የሆኑ ችግሮች ያላገናዘበ ኃይል መድረኩን ወደ መጨበጥ እየተቃረበ ይመስለኛል። ቀደም ሲል ለለውጡ ተስፋ ሰጥተውት የነበሩት ብዙዎቹ መሪዎችም በዚህ ጽንፈኛ ኃይል ወይ ተስፈራርተው ወይ ደግሞ ሳይቀድመን እንቅደመው በማለት የሱን የራሱን አጀንዳም ጭምር እያራመዱ ይገኛሉ። እኔ በታሪክ ማስታውሰዋለኝ። መንግስቱ ኃይለማርያም እና በሱ ዙሪያ የነበሩት የደርግ አባሎች ኮሚኒስት አልነበሩ። ለውጡን እንደ ማንኛውም ህዝብ ሊፈልጉት ይችላሉ። ግን ያ ለውጥ ተማሪው ያቀነቅነው በነበረው መንገድ እንዲሄድ እዚያ ውስጥ ያሉ ኃይሎች ብዙዎቹ በልባቸውም በሀሳባቸውም አልነበረም። ግን እንደ ኢሃፓ እንደ መኢሶን፣ እንዲሁም አጠቃላይ እጅግ በጣም አክራሪ ተራማጅ የነበረው የተማሪ ኃይል እየገፋቸው ሲመጣ እኛ ከዛ ከምንነጠል ወይም ቀድሞን ከሚሄድ እንቅደመው በሚል ከተማሪውም የበለጠ ማርክሲስት ሆነው ብዙ ብዙ ነገር ደርሷል። ይህ በቅርቡ ካልተመለሰ በሀገሪቱ የከፋ ቀውስ ሊፈጥር ይችላል የሚል ስጋት አንጸባርቀዋል። ፕሮፌሰር ሹመት መንግስት ሊያደርጋቸው የሚገባቸው ህጋዊ መከላከሎች ሊኖሩ ይችላሉ። የመንግስት ሚናም ይሄ ነው፣ ሁኔታዎች ከእጅ ወጥተው ወደ አልተጠበቀ አደጋ እንዳይመሩ አደብ እንዲገዛ በአብዛኛው ስርዓት ህግ የግድ አስፈላጊ ነው። መንግስት ህግና ስርዓትን ሊያስከብር ካልቻለ የመንግስት ሚና ጠፍቷል ማለት ነው። መንግስት በተለይ በዚህ ባለፈው አንድ አመት ውስጥ ያንን ሚናውን የተረዳ አይመስለኝም። ወይ አቅም አጥቷል። ለብዙዎቹ እጅግ በጣም በሚያደናግር አይነት መንገድ ሁኔታዎቹ ሲደረመሱ፣ ክምሩ ሲናድ እያየ ከዳር ሆኖ ተመልካች ሆኗል። ይሄ ምናልባት የመሪዎቹ የግል ባህሪ ሊሆን ይችላል። እኔ መቼም ነው የሴራ ነው ብዬ አላምነው። አንድ ምሳሌ ልጥቀስልሽ። በታሪክ እነ ጎርባቸው ብን እናቃለን። ጎርባቸው እጅግ በጣም ብሩህ የሆነ ያንን የማያዋጣና የማያዛልቅ የሶቪየት ስርዓት የለወጠ ታላቅ መሪ ነው። ነገር ግን ሁኔታው መበላሸቱን ከወንበሩ የልስን አንስቶ እስኪወረውረው ድረስ አልተረዳም። ያን የመሰለ ብሩህ አእምሮ ያለው ሰው እንደዚህ ያለ ድክመትም አብሮ ተሸክሞ የሚሄድ ነው እና በእኛም ሀገር ያ አደጋ እንዳይመጣ ብርቱ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። የ2012 የመንግስት ዋነኛ ትኩረት ምን መሆን አለበት ብሎ ያስባሉ? ፖለቲካችን አሁን ባለው ሁኔታ ከቀጠለ ኢኮኖሚው እየባሰ መሄዱ አይቀርም። አብዛኛው ሰው ዛሬ በአሁን ባለው የሁከት ሁኔታ እለት እንጀራው ላይ ስላላተኮረ ነው እንጂ ብሶቱ ከፍተኛ ነው። በመኖርና ባለመኖር መካከል ባለው የደህንነት ጥያቄ ላይ ያተኮረ ነው። አሁን ትኩረቱ በዘረኝነት ላይ በተመሰረተ አጀንዳ ምክንያት ዘላቂውንና የረጅም ጥቅማቸውን የዘነጉት ይመስለኛል። ብዙ አካባቢዎች ሁኔታው በእውነቱ የጨለመ ይመስላል። እኔ ብዙ አደጋዎች ይታዩኛል። ሌላው ያነጋገርኳቸው የባህር ዳር ከተማ ነዋሪ የህግና ጠበቃ አማካሪ አቶ ጌታቸው ወንድም ናቸው። ከለውጡ በፊት የነበረውን የህዝብ አብዮት በማጣቀስ ነበር የጀመሩት። ከ2010 ስንጀምር 2010 በሀገራችን አብዮት በሚባል ደረጃ ከፍተኛ የሆነ የመንግስት የህዝብ ተቃውሞ በመንግስት ላይ የነበረበት አመት ነው። በንጽጽር ከገለጽ ነው 2010 በጣም የከፋ አመት ነው። ምክንያቱም ህዝብ መንግስትን በቃኝ ይላል መንግስት ደግሞ አለቅ የሚልና ጥያቄውን የህዝብን ጥያቄ በሀይል ለማፈን ሲጠቀምበት የነበረ የተለያዩ ግድያዎችን፣ የተለያዩ እስሮችን በጣም በብዛት በቁጥር የሚታክቱ እስሮች፣ አፈናዎች ሲደረጉ የነበረበት አመት ነው። 2011 ደግሞ በተቃራኒ ከህዝብ ያው ከፖለቲካ ባህላችንም አንጻር የትክክለኛ የዲሞክራሲ ጅማሮ ሲታይ የሚነሱ ጥያቄዎች በሙሉ ተነስተዋል። ለእኔ 2011 ከ2010 የሚነጻጸር አይደለም። በጣም በጣም ጥሩ ጅማሮች የታዩበት ነው። መንግስት ባንዴ ሁሉንም ማከናወን ስላልቻለ ነው እንጂ ለምሳሌ ከህግ ማሻሻል ጀምሮ ከተቋማዊ ግንባታዎች ማስተካከሎች ጀምሮ ከዘጠናሰባት ጀምሮ እኮ የምርጫ ቦርዱ በመንግስት ተቆጣጥሮት የነበሩትን አይተናል እኮ ተቃዋሚም ተመራጭ አንዷ የነበረች ብርቱካን የሚደቅሳል ምርጫ ቦርዱን የተሾመችበት አመት ነው ምንም ቢሆን ይሄ እኮ አንድ ለውጥ ነው በራሱ ህጎቹ የተቃዋሚ ፓርቲዎች በነፃነት ከመንግስት ጋር የሚወያዩበት የነበረ ዓመት እንደዚህ እንደዚህ ነገሮች እንደ ህግ ባለሙያ እኔ ሳየው የስርዓት ለውጥ ጅማሮች በደንብ የታዩበት በየቦታው በሁሉም ዘርፍ ላይ የታዩበት አመት ነው። ስለዚህ በጣም የተሻለ አመት ነው ለኔ 2011። ነገር ግን ከማህበራዊ አንጻር ስታየው የከፉ ብዙ በቁጥር የተፈናቀሉ ሰዎች አሉ። የእርስ በርስ ግጭቶች አሉ። በፊት መንግስትና ህዝብ ነው የነበረ። አሁን ህዝብ እርስ በርስ የሆነበት ሁኔታ አለ። ያ ደግሞ መንግስትም በጊዜ ማከናወን ያለበትን ተግባር ባለማከናወኑም የመጣ ነው። አንድም ሁሉን ነገሮችን በመለሳለስ ላሳልፋቸው እነዚህ ንፍታቸው ያ ደግሞ ከህብረተሰቡ ባህል ጋራ ገና ስላልተዋሃደ ግጭቶቹና የህይወት መጥፋቱ እየቀደመው ነው የነበረ እና ቶሎ ቢቆጣጠራቸው፣ በተለይ ሴኪውሪቲ ስራው አሁን የደህንነት ስራው በጣም ተጠናክሮ በእነዚህ ኤሪያዎች ላይ ትኩረት ሰርጎ ቢሰራ ነገሩ ግጭቶች ሳይፈጠሩ ሶሉሽን መስጠት ይቻል ነበረ ብዬ አምናለሁ። ከፖለቲካው አንጻር የ2012 የመንግስት ዋነኛ ትኩረት ምን መሆን አለበት ብሎ ያስባሉ? በ2012 የመንግስት ትኩረት ብዬ ማምነው እንደነገርኩሽ በ2011 ላይ የታዩ በጣም መጠነ ሰፊ የብሔር ግጭቶች አሉ፣ መፈናቀሎች አሉ። እነሱን በዘላቂነት መፍትሄ መስጠት በተለይ በተለይ እኔ ያኛው መንግስት ሊሰማውም አይፈልግም ነበረ። ይሄኛው መንግስት ግን ሊያደርገው ነው ብዬ አምናለሁ። ብሔራዊ እርቅ ሚባል ብሔራዊ መግባባት ሚባል በጣም ከፍተኛ የሆነ ከሶስት መንግስታቶች ከንጉሱ ጀምረሽ ብትመጪ በደርግም ሰዓት አሁን በኢህአዴግ 27 ዓመትም በወያኔ ስርዓትም የነበሩ እነዚህ በፍጹም ልባዊ በሆነ በሰላም መንገድ ብሔራዊ እርቅና ብሔራዊ መግባባት መፈጠር አለበት። መንግስት ይህንን ትኩረት ሰጦ ሊሰራው ይገባል ብዬ አምናለሁ። ሌላው በኢኮኖሚው ረገድ አሁን ከለውጡ ጀምሮ ከ2010 ምናልባትም ከ2008 ጀምሮ ሲንከባለል የመጣ ከፍተኛ የሆነ የኢኮኖሚ መዳከም መቀዛቀዝ አለ። ቱሪዝሙ በጣም ተመቷል። እነዚህ እነዚህ ነገሮችን ለማነቃቃት መንግስት ትኩረት ሰጥቶ መስራት አለበት። ኢኮኖሚው መነቃቃት አለበት። ኢኮኖሚው ካልተንቀሳቀሰ በእርግጠኝነት ምናልባትም የማይጠበቁ የወጣት አመጾች ሊፈጠሩ ይችላሉ። ሕግን እንደ መንግስት የማስከበር ስራውን ግን በከፍተኛ ትኩረት አስቀድሞ ነገሮችን፣ ግጭቶችን አንድ እርምጃ ቀድሞ በቁጥጥር ስር የማድረግ ስራውን ግን መስራት አለበት። አንዱ እየተነሳ እንደፈለገ ይህም ብሔር ወክ ያለው ብሎ ግጭት የሚፈጥሩ ንግግሮችን ግጭት የሚፈጥሩ መግለጫዎችን እየሰጡ ነው። እነዚህ ነገሮች ማህበራዊ ድረገጾችም ደግሞ እልባት ማግኘት አለባቸው። በእርስዎ እምነት 2012 የምርጫ ዓመት ነው፣ ምርጫው እንደታቀደው በ2012 መካሄድ አለበት ብለው ያምናሉ? እንደኔ የግል አስተያየቴ 2012 የምርጫ ዓመት ነው ብዬ አላምንም። አይተናቸዋል። መንግስት ሲቀልድብን የኖረ ምርጫ አደረግን እያለ። እንደዚህ አይነት ነገሮች ደግሞ ለውጡን ተከትሎ አሁን ብዙ ተቃቃሩ የተበላሹ ነገሮች አሉ። እነዚ ወደ ቦታቸው መመለስ አለባቸው። አሁን ስልጣኑን የያዘው የመንግስት አካል አለ። ከዛ ውጭ ደግሞ መቶ ምናምን የምርጫ ፓርቲዎች አሉ። ገናም በመግባባት በመነጋገር የምናለሰለሳቸውና ምንፈታዎች ብዙ ነገሮች አሉ። ሌላው ደግሞ እነዚህ መፈናቀሎች እስካሁንም የመጨረሻ እልባት አላገኙም። ያልተመለሱም አሉ በቦታቸው እንዳልኩሽ ኢኮኖሚያዊ ከፍተኛ የሆነ ችግር አለብን። ማህበራዊ ቀውስ ላይ ነን። ፖለቲካው ብሔር ሆኗል። አሁን በጣም ጽንፍ የረገጠ ሆኗል። ማንም ተወክሎ እኔ ይህን ወክ ያለው ነው እንጂ በሀሳቡ የሚሞግት የለም። አሁን ብሔሩን ተደብቆ ነው ሁሉም። ገና ፖለቲካው መልክ አላዘም። ስለዚህ ምንድን ነው ምርጫ የምታካሄጀው? ለእኔ በጣም ያሳስበኛል። እንደውም በወቅታዊ ጉዳዮች ዙሪያ ከምሁራን ጋር የነበረኝ ቆይታ ይህን ይመስላል ያዘጋጀሁላችሁ። አስቴር ምስጋናው ነበርኩ ከባህር ዳር። አስቴርን እናመሰግናለን ለዘገባው። የአሮጌው ዓመት ግምገማ፣ ሌሎች የአውድ ዓመት ሰሞን ዘገባዎቿ እና የሌሎቹም ዘጋቢዎቻችን ዘገባዎች በነገው ምሽት ስርጭታችን በስፋት ይደመጣሉ። አሸብር በላይ ለጋቢና ቪኦኤ አድማጮች ዛሬ የጋበዘውን አዲሱን የአውድ ዓመት ጣዕመ ዜማ እንጋብዛችሁ፣ ዋዜማ ይባላል። እንደምን አላችሁ? ውድ አድማጮቼ ድምፃዊ አሸግር በላይ ይባላለሁ። አዲሱን ዋዜማ የተባለውን ዘፈን በጋቢና ቪኦኤ ጋብዣቸዋለሁ። ለዋዜማው ማው ያህል አሸበር በላይን እችን ያህል ካስነካ ናችሁ። ከተከታዩ ዘገባ በኋላ ሰፋ ብሎ ይመለሳል። ወደ ተከታዩ ዘገባ እናልፋለን። መጪው የ2012 ዓ ም ምርጫ በተያዘለት ጊዜ ካልተካሄደ ሀገር ሊበተን ይችላል ሲሉ የትግራይ ምክትል ፕሬዚደንት ዶክተር ደብረ ጽዮን ገብረ ሚካኤል አስጠንቅቀዋል። የተጠናቀቀውን ዓመት የገመገሙበትን መግለጫ የተከታተለው ሙሉጌታ አጽባሃ ተከታዩን ዘግቧል። ከሁለት ሰዓታት በላይ የቆየው የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል ጋዜጣው መግለጫ ለ2012 ለመላው የኢትዮጵያ ህዝብ የእንኳን አደረሳችሁ መልእክት አስተላልፏል። ምክትል ርዕሰ መስተዳድሩም 2011 ክልላቸውን በተስፋና ፈተና ይዞ ያለፈበት ዓመት ነበረ ብለዋል። ለኢትዮጵያ ብሔር ብሔረሰቦችና ህዝቦች 2011 ዓመትን አገባደን ወደ 2012 የምንገባበት ዋዜማ ነው የደረስነው። ለሁላችሁም እንኳን ለአዲስ አመት አድርሳችን ማለት ወዳለሁ። ያለፈው አመት 2011 በርካታ ችግሮች የታየበት ብዙ ለውጦችን ለማምጣትም እንቅስቃሴ ያካሄድንበት ነው። ከትግራይ አንጻር ብዙ ፈተናዎች የገጥመውናል። በትግራይ ላይ ብዙ ጫና እንደ መንግስትም ከፌደራል መንግስት ጀምሮ ሌሎች ድርጅቶች በትግራይ ላይ ያነጣጠረ ዘመቻ ሲያካሂዱ ነው የከረሙት። በዚህ አመት በተለይ በክልሉ ህዝብና ክልሉ እየመራ ላለው ፓርቲ ያነጣጠረ ከፍተኛ ርብርብ የተካሄደበት አመት ነበረ በማለት ተናግሯል። በተለይ ደግሞ በመንግስት ሚዲያ ጨምሮ ህዝቡን ወደ ጥቃት የሚያስገቡ ዶክሜንታሪ ፊልሞች እየቀረቡበት እንደነበረ ገልጸዋል። የሁሉም ችግር ምንጭ አንድ ድርጅት አንድ አካባቢ ነው በሚል ራሳቸውን ንጹሕ አርቀው የሁሉም ችግራቸው መፍቻም አንድ አካባቢ ላይ እርምጃ መውሰድ ነው በሚል ብዙ ርብርብ እየተደረገበት በዚህ ህዝብ ብዙ ግፍ ለመፈጸም ታቅዶ ግን ደግሞ ኢትዮጵያ ህዝብ ያለበት ተቀባይነት ስላልሰጠው ይህን ሀሳብ ተግባራዊ ባይሆንም እንደ ሀሳብ እንደ ግፊት በትግራይ ላይ ያነጣጠረ ሰፊ ዘመቻ በሀገራዊ ሚዲያዎች ትልቅ ርብር በትግራይ ላይ የተባለ በአጠቃላይ መመስገን ያለበት ነው። ሀገራችን ወደ ከፋ ቀውስ ሊያስገባ የሚችል እንቅስቃሴዎች ናቸው የነበሩት። በሂደት ግን ህብረተሰቡ ስላልተቀበለው፣ በግልጽም በአንዳንድ አካባቢ ስለተቃወመው ነገሩ እንዲረግብ ሌሎች ስራዎችንም ለተሻለ ሁኔታ ለመስራትም እድል የተገኘበት ሁኔታ እናያለን። በህግ የማስከበር ሂደት ላይም ብሔር በመለየት የማሰር ሂደት ነበረ ያሉት ዶክተር ደብረጽዮን በዚህም የሌሎች ብሔር ተወላጆች እየታሰሩ ቢኖሩም ትኩረት ያደረገው ግን በትግራይ ተወላጆች ላይ ነበር ብለዋል። በተጨማሪም የክልሉ ኢኮኖሚያዊ እንቅስቃሴ ለመግታት መንገዶች የመዝጋት ሂደት ነበር። እንዲሁም የትግራይና የአማራ ህዝቦች ገበያ የሚጎዳ ዝርፊያ መኪኖች በመያዝ የተካሄደበት አመት ነበር ብለዋል። በ2011 ዓ ም ለጥቃት የሚዘጋጅ ኃይል ነበር። ይህም እኛ ባደረግነው የጸጥታ መዋቅር ለማጠናከር ሊመጣ የነበረውን ጥቃት አስቁመነዋል በማለት ገልጸዋል። ባለፈው አመት ከታዩ ፍጻሜዎች መካከልም የአገር መከላከያ ኢታማጆር ሹምና የክልል አመራሮች በአንድ ቀን የተገደሉበት አመት ነበር ብሏል። ይህንንም የነበረውን አደጋ እየባሰ ሂዶ እስከ ግድያ እንደደረሰ ያሳያል በማለት ተናግሯል። ከነበሩ ተስፋ ሰጪ እንቅስቃሴዎች ብለው ያነሱት ደግሞ የኢትዮጵያና ኤርትራ የሰላም ግንኙነት ነው። ይህ ህዝቡ ለ20 ዓመታት ተለያይቶ የነበረ እንዲገናኝ አድርጓል ብለዋል። ይህ ግንኙነት እንዲጠናከር ተዘግተው ያሉት ሲያደርጉት ሁለቱንም ሀገራት የሚያገናኙ መስመሮች እንዲከፈቱ ግንኙነቱንም ለመቀጠል ህዝብ ፍላጎት አለው በማለት ገልጸዋል። በሚቀጥለው አመት ሰላም የማስጠበቅ ሂደት ዋነኛ ስራ ነው ያሉት ምክትል ስ ምስዳሩ ሀገራዊ ምርጫ በጊዜው መካሄድ አለበት ብለዋል። ካልተካሄደ ግን መንግስት አልባ መሆን ብቻ ሳይሆን ሀገርም ይበተናል ተናግረዋል። ምርጫ እንዳይካሄድ የሚፈልጉ ሀይሎችም አሉ። ይሄ ተቀባይነት ሊኖረው አይችልም። ሀገራችን ሰላሟን አጥታ መጨረሻ ሁለታትና ትቀርበት ሁኔታ የሚፈጥር ስለሆነ ለምርጫ ሁሉም ፌዴራል መንግስቱም ክልሎችም ፓርቲውም ህዝቡ ከሁሉ በላይ ህዝቦች ብሔር ብሔረሰቦች እና ህዝቦች ምርጫ በወቅቱ እንዲካሄድ አስፈላጊ የሆነውን እንቅስቃሴ አስፈላጊ የሆነውን ድጋፍ የማድረግ ተባብሮም የመስራት ምርጫ እንዳይካሄድ እንቅፋት የሚፈጥሩ ወገኖችንም ማስረዳት የማሳመን ስራ ከሁሉም የሚጠበቅ ነው። ሀገራችን ወደ ከፋ ሁኔታ የምትገባበት መንግስት አልባ መሆን ብቻ ሳይሆን አገር አልባ ወደምንሆንበት ደረጃ ሚወስደን ስለሆነ ይህን ነገር በጥንቃቄ ምርጫ የማካሄድና ያለማካሄድ ህጋዊ መንግስት የመኖርና ያለመኖር ሳይሆን አገራችን የማስቀጠልና ያለማስቀጠል ሁኔታ ስለሆነ ሁላችን ተባብረን በጥንቃቄ በዋዛ ፈዛዛ ይህ ነገር ወዳልሆነ እርምጃ እንዳይወስደን፣ ያልሆነም ሁኔታ እንዳይፈጠር ያለንን ችግር ተቋቁመን ለማስተካከል ምስራ ባለበት ወቅት ወደ ገዘፈ ወደ ከፍተኛ ቀውስ የሚያስገባን ውስጥ እንዳንገባ ከፍተኛ ጥንቃቄ እንደሚያስፈልግ ሁላችን ይህን ተገንዝበን በጋራ ህዝቡ የመረጠው ስልጣኑን ያዝ ብለን መንቀሳቀስ መረባረብ የሚጠበቅብን። ክልሉ ስለ በክልሉ ስለተሰሩ የልማት ስራዎች በመግለጫቸው ዶክተር ደብረ ጽዮን አካቷል። በ2011 የክልሉ የወረዳና የቀበሌ መዋቅሮች የመቀየር ስራ ጥናት መሰረት በማድረግ ተፈጽመዋል ብለዋል። የወጣቶች የመኖሪያ ቤት ጥያቄ ለመመለስም ለ60 ሺህ ወጣቶች የመኖሪያ ቤት እንዲገነቡ መሬት በዚህ ዓመት ተሰጥቷቸዋል ሲሉ ገልጸዋል። 2012 ዓ ም ያሉ ፈተናዎችና እድሎች የሚቀጥሉ ናቸው ያሉት ዶክተር ደብረ ጽዮን እድሎችን በማስፋት ልንጠቀምበት ይገባል በማለት ገልጸዋል። ህግ የማስከበር ሂደት አስመልክቶ ከአሁን በፊት ለቪኦኤ ማብራሪያ ሰጥተው የነበሩ የጠቅላይ አቃቢ ህግ ኮሚኒኬሽን ኃላፊ አቶ ዝናቡ ቱኑ ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን የህግ ልዕልና ለማስከበር ማስረጃ በመያዝ እየሰራ ነው ብለው ነበር። ብሔር ለይቶ የሚንቀሳቀስበት ምክንያትም የለውም በማለት ተናግረዋል። ኮሚኒቲ የለም። በበር ተመሳጥሮ የሰራ ወንጀለኛ የሚባል ይመለም። በበር ደረጃ ያዘ ወንጀለኛ ተብሎ የተለየ አካላት ይመለም። በተቋማችንም ያለን መረጃ ከአንድ በር ብቻ የሚባል አይነት የለም ነው። በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎን የሚገልጽ ጉዳይ ነው። አካባቢ ዞ እየቀረበ ያለው ያለማስረጃ ክሳን መሰረትም በቀጣይም ህግ የማስከበር ሂደቱም ተጠናክሮ ይቀጥላል ብለው ነበር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም Saba Sabo, you to be you ሙሉ ጌታ አጽብሃን ለዘገባው እናመሰግናለን። ክቡራትና ክቡራን አድማጮች መጪው ዓመት የሰላም፣ የፍቅር፣ የጤና፣ የመተሳሰብ፣ የመግባባት፣ የብርቱ ስራ፣ የስኬት፣ የአብሮነትና የብልጽግና እንዲሆን ከአሜሪካ ድምፅ መላ ባልደረቦች እንመኛለን። በምሽቱ ፕሮግራም ዋና አዘጋጅ ባሉላ ከበደና በሌሎችም ባልደረቦቻችን ስም እንሰናበታለን። ቆንጅ ይታየና ሰሎሞን አባተንን አብራችሁን ስለቆያችሁም እናመሰግናለን ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል እስከ ዝግጅታችን ፍጻሜ ቀደም ሲል ወደ ጀመርነው የአሸብር በላይ ዋዜማ ጣዕመ ዜማ እንመልሳችሁ መልካም አዲስ ዓመት ለአዲሱ ዓመት ሁለት ሰዓታት ቀሩ መልካም አዲስ ዓመት Wazima, just now. know you we are proud. Wazima, we